የአማራ ክልል ጠቅላይ ፍርድ ቤት በነ አቶ በረከት ስምዖን የክስ መዝገብ የአቃቤ ህግን አስተያየት ለመስማት ለመጋቢት አራት ቀጠሮ ይዟል። ጠቅላይ ፍርድ ቤቱ ዛሬ በዋለው ችሎት ነው የክሱን መዝገብ የተመለከተው። አስቴር ምስጋናው ዝርዝሩን ይዛለች። ፍርድ ቤቱ በዛሬው ቀጠሮ በአንደኛ ተከሳሽ አቶ በረከት ስምዖን እና በሁለተኛ ተከሳሽ አቶ ታደሰ ካሳ የሰነድ ማስረጃ ላይ የአቃቢ ህግን አስተያየት ለመቀበል እና ተጨማሪ ሰነድ እንዲያዝላቸው ለማድረግ እንዲሁም በመዝገቡ ሶስተኛ ተከሳሽ አቶ ዳንኤል ግዛው አሉኝ ያሉትን ተጨማሪ ማስረጃ እንዲያዝላቸው በጠየቁት ላይ ውሳኔ ለመስጠት ነው። በአንደኛ እና ሁለተኛ ተከሳሽ ላይ አቃቢ ህግ አስተያየቱን በጽሁፍ አቅርቧል። ዳሽን ቢራ ፋብሪካ እና የኢንዱስትሪ ፓርኮችም እንዲያቀርቡ የተጠየቁትን የሰነድ ማስረጃ አቅርበዋል። ሶስተኛ ተከሳሽ ይያዝልኝ ያሉትን ማስረጃም ፍርድ ቤቱ ተቀብሏል። አቃቢ ከዚህ በተጨማሪ የሰነድ ማስረጃዎች ላይ አስተያየት ለመስጠት ሌላ ቀጠሮ ይሰጠኝ ሲል ፍርድ ቤቱን ጠይቋል። የተከሳሽ ጠበቆች በበኩላቸው የተጠየቀው ጊዜ ተከሳሾችን የሚያንገላታ በመሆኑ ከመዝጊያ ንግግር ጋር በጋራ ይቅረብ ብለዋል። የሁለቱንም ወገን አስተያየት ያደመጠው ፍርድ ቤቱ የመዝጊያ ንግግር የሚቀርበው ክርክር ከተጠናቀቀ በኋላ መሆኑን ፍርድ ቤቱ ጠቅሶ ለመጋቢት አራት ሁለት ሺ አስራ ሁለት ዓመተ ምህረት ተለዋጭ ቀጠሮ ሰጥቷል። አቃቢ ሕግ በዕለቱ አስተያየት መስጠት እንደሚችልም ገልጿል። ተከሳሾቹ በህመም ላይ በመሆናቸውና አፋጣኝ ውሳኔ ከማግኘት አንጻር አጭር ቀጠሮ እንዲሰጣቸው ጠይቀዋል። ፍርድ ቤቱ ካለበት ተደራራቢ ስራና በተዘዋዋሪ ችሎት ምክንያት አጭር የሚባለውን ቀጠሮ መስጠቱን አስታውቋል። አቶ በረከት ስምኦንና አቶ ታደሰ ካሳ የጥረት ኮርፖሬትን በቦርድ ሰብሳቢነትና በዋና ስራ አስፈጻሚነት ሲመሩ ስራን በማያመች ሁኔታ በመምራት የሙስና ወንጀል ፈጽመዋል በሚል ባለፈው ዓመት በቁጥጥር ስር መዋላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር